ጤናና አካባቢ። ብሪታንያና ፈረንሳይ ናፍታ የሚጠቀሙ ተሽከርካሪዎችን መሸጥ ለማቆም እንደሚፈልጉ አመላክተዋል። ስፔንና ግሪክ ዋና ከተሞቻቸው ውስጥ እነዚህ ተሽከርካሪዎች እንዳይገቡ ሙሉ ለሙሉ የማገድ እርምጃ በመውሰድ ላይ መሆናቸው ይነገራል። ጀርመን ውስጥ የተጀመረው ተመሳሳይ እርምጃ በመቶዎችና ሺዎች የሚቆጠሩ ሰራተኞች የተቀጠሩባቸውን ኢንዱስትሪዎች ሕልውና ከስጋት ላይ ጥሏል። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። ናፍታ ተጠቃሚ ተሽከርካሪዎች ከባቢ አየርን ይበክላሉ የሚለው ወቀሳ እየተጠናከረ መሄዱ የመኪና ፋብሪካዎች ምርቶቻቸውን ወደ ኤሌክትሪክ ተጠቃሚነት የመለወጥ ግፊት አምጥቶባቸዋል። የናፍታ መኪናዎች ከገበያ መውጣት ለከባቢ አየር ብክለት ቅነሳ ሚናው እስከምን ድረስ ይሆን? ለጥቂት ደቂቃዎች አብረን እንፈትሽ። ስቱትጋርት ከተማ አውቶሽታት ማለትም የአውቶሞቢል ከተማ በሚል ቅጽል ትታወቃለች። ይህን ስያሜ ያገኘችውም ለሁለቱ የጀርመን ጠንካራ የአውቶሞቢል ኢንዱስትሪዎች ማለትም የፖርሽና ዳይምለር መገኛ በመሆኗ ነው። የከተማዋ ፍርድ ቤት ባለፈው ነሐሴ ወር ናፍታ የሚጠቀሙ ተሽከርካሪዎች ሽቱትጋርት ውስጥ እንዳይንቀሳቀሱ ሊያግድ መዘጋጀቱን ማሳወቁ ተሽከርካሪዎቹ የሚመረቱባቸው ፋብሪካዎችን ተቀጣሪዎችና ባለ ሀብቶች ብቻ ሳይሆን ተጠቃሚዎችንም ስጋት ላይ መጣሉ ነው የተነገረው። ጉዳዩ አልፎ ተርፎም የፊታችን እሁድ በጀርመን የሚካሄደው አጠቃላይ ምርጫ ላይም የራሱን ተጽዕኖ ማሳደሩ አልቀረም። እንዲያም ሆኖ ፍርድ ቤቱ ሙሉ በሙሉ ናፍታ የሚጠቀሙ መኪናዎችን ያግድ ወይስ ከፍተኛ ብክለት የሚያደርሱትን መርጦ እገዳውን ያሳርፍባቸው የሚለው እያነጋገረ ነው። የእገዳው ሀሳብ የመጣው መንግስታዊ ያልሆነው የጀርመን ለአካባቢ ተፈጥሮ እርዳታ የተባለው ድርጅትና ሌሎች በተመሳሳይ ለአካባቢ ተፈጥሮ የሚቆረቆሩ ቡድኖች ከባቢ አየርን የሚበክሉ እንዲታገዱ ለፍርድ ቤት ባቀረቡት ክስ መሰረት ነው። የሽቱትጋርት ብቻ ሳይሆን የሙኒክ ከተማ ፍርድ ቤትም ተመሳሳይ የእገዳ እርምጃ እንዲወስድ ተጠይቋል። ይህን ግፊት የቀሰቀሰው ደግሞ የጀርመኑ የመኪና ፋብሪካ ፎልክስቫገን ምርቶቹ መጠነኛ ብክለት ብቻ እንደሚያስከትሉ አስመስሎ የሚያጭበረብር ፕሮግራም እንደገጠመላቸው መጋለጡ ነው። ፎልክስቫገን ክስ በቀረበበት ወቅት 11 ሚሊየን መኪናዎቹ በፍተሻ ወቅት የሚያስከትሉትን የብክለት መጠን የሚያሳስት ሶፍትዌር እንደተገጠመላቸው አምኗል። ታሪኩ ሲፈተሽ ላለፉት 20 ዓመታት የመኪና ፋብሪካዎችና የአውሮፓ መንግስታት ናፍታ አነስተኛ ካርቦን ያለው ነዳጅ ነው በሚል ሲያወድሱትና አውቶሞቢሎቻቸውንም ሲቸበችቡ ኖረዋል። አልፎ ተርፎውም እንደ ጀርመንና ብሪታንያ ያሉ ሀገራት በናፍታ የሚንቀሳቀሱ መኪናዎችን ለሚገዛ የግብር ቅነሳ እያደረጉም ሲያበረታቱ ከርመዋል። የኋላ ኋላ እንደታየው ግን ምንም እንኳን የናፍታ መኪናዎች የካርቦን ዳይኦክሳይድ ብክለታቸው የቀነሰ ቢሆንም ለጤና ከፍተኛ አደጋ መሆኑ የሚነገርለትን ናይትሮጀን ኦክሳይድ የሚያስከትሉ መሆናቸው ታወቀ። ባለሙያዎች የናፍታ መኪና ሞተር በከፍተኛ የሙቀት መጠን ነዳጁን ማቃጠሉ መልካም መሆኑን ቢገልጹም በዚህ ሰበብ የሚፈጠረው ናይትሮጅን ኦክሳይድ አደገኛ መሆኑን ይናገራሉ። በአሁኑ ወቅት በመላው አውሮጳ ጎዳናዎች ላይ 35 ሚሊየን ናፍጣ የሚጠቀሙ መኪናዎች ይሽከረከራሉ። መቀመጫውን ብራስልስ ላይ ያደረገው መንግስታዊ ያልሆነው የመጓጓዣና የአካባቢ ተፈጥሮ ተከታታይ ተቋም እንደሚለው ታዲያ በእነዚህ ተሽከርካሪዎች ምክንያት ከባቢ አየር ውስጥ ከፍተኛ ብክለት የሚያስከትለው የናይትሮጅን ኦክሳይድ መጠን በሶስት እጅ ከፍ ይላል። የአውሮፓ የአካባቢ ተፈጥሮ ተቋም ናይትሮጅን ኦክሳይድ ባስከተለው የከባቢ አየር ብክለት ምክንያት በጎርጎሮሳዊ 2012 ዓ ም ብቻ በመላው አውሮፓ 75ሺ ሰዎች ለሞት መዳረጋቸውን መዝግቧል። የአካባቢ ተፈጥሮ ተሟጋች የሆነው ግሪን ፒስ በመባል የሚታወቀው ድርጅት ባልደረባ ቤንጃሚን ሽቴፈን የከባቢ አየር ንጽህና የሚጎዱ ተሽከርካሪዎች መታገድ አለባቸው የሚል ጽኑ አቋም አላቸው። የእኛ ጥያቄ ግልጽ ነው። የከባቢ አየርን የንጽህና ደረጃ የማይጠብቁ መኪናዎች ከተሞች ውስጥ እንዲሽከረከሩ ሊፈቀድላቸው አይገባም ነው የምንለው። በዚያም ላይ ዝቅተኛ የብክለት ደረጃ እንዲኖር ማስተካከያ እንዲደረግ እንፈልጋለን። ይህን ደግሞ ከተሞች በቀላሉ ሊያደርጉት ይችላሉ። እዚህ ጀርመን ሀገር በናፍታ የሚሽከረከሩ መኪናዎች ተፈላጊዎች ሆነው ቆይተዋል። የነዳጁም ዋጋ ርካሽ ነው። አሁን ግን ናፍታ የአካባቢ ተፈጥሮ ላይ ጉዳት የሚያስከትል ነው በሚል እየተተቸ ነው። ለዚህ ትችት ዋናው መንስኤ ደግሞ ቀደም ሲል እንደተጠቀሰው በመቃጠሉ ሂደት የሚወጣው ናይትሮጅን ኦክሳይድ ነው። ይህ ለጤና ጠንቅ መሆኑ የሚነገርለት ጋዝ ሳምባን የሚጎዳ ከመሆኑም በላይ አፈርንም አሲዳማ እንደሚያደርግ ነው የሚገለጸው። ናፍታ በመኪና ሞተር ውስጥ ሲቃጠል የሚፈጠረው ናይትሮጂን ኦክሳይድ አስጊነቱ እየተወራ ሲመጣም የጀርመን የመኪና ፋብሪካ ፎልክስቫገን ብክለቱን የሚቆጣጠር ስልት በስውር ገጠመለት። ይህ የብክለት መቆጣጠሪያ ደግሞ የሚሰራው መኪናው በመደበኛ እንቅስቃሴ ላይ ሳለ ሳይሆን የብክለት ፍተሻ ሲደረግለት ብቻ መሆኑን የአሜሪካን ባለሙያዎች ደርሰውበት የመኪናው አምራች ፋብሪካ ቅሌት ደርሶበት የገንዘብ ቅጣት ከፍ ያለበት ወርዶበታል። ይህ ከታወቀ በኋላ ታዲያ የናፍታ ብክለት ማስከተል ጉዳይ ከፍተኛ ስጋት በመሆኑ በዚህ ነዳጅ የሚሽከረከሩ መኪናዎች እድሜ በጣት የሚቆጠር ነው የሚል ግምትን በብዙዎች ዘንድ አሳድሯል። ያም ሆኖ ግን ምንም እንኳን ናፍታ የሚጠቀሙ ተሽከርካሪዎች የሚያስከትሉት የከባቢ አየር ብክለት አነጋጋሪ ቢሆንም አሁንም የአውሮጳ ሀገራት ከተሞች የየራሳቸውን እርምጃ እንዲወስዱ የተተወ መስሏል። ለምሳሌ የፓሪስ፣ የማድሪድ እና የአቴንስ ከተማ ከንቲባዎች በካይ ተሽከርካሪዎች ቀስ በቀስ እስከ ጎርጎሮሳዊ 2025 ዓ ም ድረስ በየከተማዎቻቸው ጎዳናዎች ላይ እንዳይንቀሳቀሱ እናደርጋለን የሚል ውሳኔያቸውን ያሰሙት ከአንድ ዓመት በፊት ነበር። የብሪታንያ፣ ፈረንሳይ፣ ስፔን ና ግሪክ ይህን መሰሉ የተጠናከረ አቋም በቅርቡ ከተሰማ በኋላም ቮልቮ የተባለው የመኪና አምራች ኩባንያ በኤሌክትሪክ የሚሰሩ አውቶሞቢሎችን ወደ ማምረት ፊቱን ሊያዞር መሆኑን ጠቁሟል። ባለፈው ሳምንት በጀርመኗ የንግድ ከተማ ፍራንክፈርት የተሽከርካሪዎች አውደ ርዕይ ላይም የመኪና አምራች ኩባንያዎቹ የየበኩላቸውን የፈጠራ አቅም ተጠቅመው የብክለት መጠናቸው የቀነሰ አውቶሞቢሎችን የማቅረብ እቅዶቻቸውን ሲናገሩ ተደምጧል። ከነሱ አንዱ ደግሞ የጀርመኑ ዳይምለር እህት ፋብሪካ የሜርሴዲስ ቤንዝ ኃላፊ ዲተር ሴትሸ ነበሩ። ሜርሴዲስ ቤንዝ ከብክለት ነፃ ወደሆነ የመኪና ማሽከርከር ስለመሸጋገር ማሰብ ከጀመረ ቆይቷል። ለእኔ በጣም አስፈላጊ የሆነው የጀርመን የአውቶሞቢል ኢንዱስትሪ የፈጠራ ኃይልና የወደፊት ስኬት ነው። ባለፉት ወራት በነበረው ክርክር የነበረው ተአማኒነት መታጣቱ ፍጹም አያጠራጥርም። እመኑኝ ይሄ አሳዝኖኛል። እናም የመፍትሄ አካል መሆናችንን የማሳየቱ ኃላፊነት የእኛ ነው ስል በዚህ አጋጣሚም ኩባንያው ከጎርጎሮሳዊ 2022 ዓ.ም ጀምሮ ለገበያ የሚያቀርባቸው አውቶሞቢሎች በኤሌክትሪክ የሚሽከረከሩ እንደሚሆኑም መርሴዲስ ቤንዝ ጠቁሟል። በናፍታ የሚሰሩ ተሽከርካሪዎች ወደ ትላልቅ ከተሞች እንዳይገቡ የተጀመረው የማገድ እንቅስቃሴ ግን በቀላሉ ሁሉም የሚስማሙበትና የሚቀበሉት አይመስልም። ለምሳሌ እዚሁ ጀርመን የአካባቢ ተፈጥሮ ተቆርቋሪዎች መጠኑን ያለፈ የናይትሮጅን ኦክሳይድ ብክለትን ወደ ከባቢ አየር የሚለቁ ናፍታ ተጠቃሚ ተሽከርካሪዎችን በአፋጣኝ ማገድ ይገባል በሚል ግፊት እያደረጉ ነው። የጀርመን የመጓጓዣ ዘርፍ ሚኒስትር አሌክሳንደር ዶብሪንት ግን የናፍታ መኪናዎችን በጥቅሉ ማገድ የተሳሳተ የፖለቲካ አካሄድ ነው በማለት ይተቻሉ። አብዛኞቹ የአውሮፓ ከተሞች የናፍታ ተጠቃሚ ተሽከርካሪዎች ላይ ጠንካራ እርምጃ ለመውሰድ በተዘጋጁበት በዚህ ሰዓት ታዲያ ጀርመን በብዙ ሺ ለሚቆጠሩ ሰዎች የስራ እድል የፈጠሩትን የመኪና ፋብሪካዎቿን ለማትረፍ ሙግት ውስጥ የገባች አስመስሏታል። ጉዳዩን በቅርበት የሚከታተሉ ተንታኞች ደግሞ ከፖሊሲ አውጪዎቹም ሆነ ብክለት እንዲቀነስ ከሚሟገቱት የአካባቢ ተፈጥሮ ተቆርቋሪዎች በኩል ሆነው ሁኔታውን ሲመዝኑት ብክለታቸው ከፍተኛ የሆነ ናፍታ ተጠቃሚ ተሽከርካሪዎች ይታገዱ ቢባል የቅርብ ጊዜ ሞዴሎች ብቻ ሊተርፉ እንደሚችሉ ይናገራሉ። የብሪታንያ የመጓጓዣና ማህበረሰብ ማዕከል ዳይሬክተር ግርሃም ፓንክረስት እንደሚሉትም በዚህ ውሳኔ ሀገራት ቢጸኑ ካለፉት አስር ዓመታት ወዲህ የተፈበረኩ አውቶሞቢሎች ብቻ ናቸው በአውራ ጎዳናዎች ላይ የመሽከርከር ፈቃድ የሚያገኙት። እናም አሁን የሚታየው ነገር ሁለት ፈርጅ ያለው ይመስላል። ፖለቲከኞች ብክለትን ለመቀነስ የሚወሰደው እርምጃ ተጠቃሚዎችንም ሆነ መኪና የሚያመርተውን ኢንዱስትሪ ሳይጎዳ ተግባራዊ እንዲሆን ይሻሉ። የአካባቢ ተፈጥሮ ተቆርቋሪዎች ደግሞ የብክለት መጠኑን የሚያልፉ የናፍታ መኪናዎች ሁሉ ከጨዋታ ውጭ እንዲሆኑ ግፊት ያደርጋሉ። ሁለቱን የሚያቀራርበው አንድ ነገር ይመስላል። በኤሌክትሪክ የሚሽከረከሩ መኪናዎችን ማምረት ኢንዱስትሪው ዝግጁ ነኝ እያለ ነው። አውሮጳ በዚህ መፍትሔ ከናይትሮጅን ኦክሳይድ ብክለት መላቀቅ የሚሳካላት ከሆነ የኃይል አቅርቦት እጥረት የሚያሰቃያቸው የአፍሪካና ሌሎች አካባቢ ሀገራት እጣ ምን ይሆን የሚለው ለጊዜው ጥያቄ ሆኖ ይቆያል። አድማጮች፣ ለዕለቱ ያልነውን በዚሁ አጠቃለልን። አስተያየት ጥቆማችሁን ላኩልን። ሸዋዬ ለገሰ ነኝ። ሰላም ሁኑ።